My fellow Americans, this morning our nation is overcome with shock, horror, and sorrow. And then we need to stop the, the hatred and the racism. በመላ ሀገራችን እጅግ ከፍተኛ ከሆነው የሥልጣን መንበር ጭምር የሚወጣውን ጥላቻ፣ ዘረኛነት፣ አለመቻቻልና ፍርሃት መንዛት ማስቆም አለብን። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ቴክሳስና ኦሃዮ የደረሱትን የጅምላ ግድያዎች ተከትሎ ከተናገሩት የተወሰደ ነው። እርሳቸውን ተከትሎ የሰማችኋቸው ደግሞ ዲሞክራቱ የፕሬዝዳንታዊ ምርጫ ተፎካካሪ ቤቶ ኦሩርክ ናቸው። ዝርዝሩን በዕለቱ አብሬ እናቀርባለን። ከአሜሪካኖቹ ጋር በስካይፕ በጉግል ሀንጋውት ግንኙነታቸውን ጀምረናል። በዚሁ እንዲቀጥሉና ጅም አለማችን ተባብረው የዓለምን ችግሮች የኢትዮጵያንም ሆነ የአሜሪካን የኮሚኒቲ ፕሮብሌም እንዲፈቱ በቴክኖሎጂ እየሰሩ ምክንያቱም ሁለቱም የተለያዩ ዓለም የሚኖሩ ሴት ልጆች በአንድ አይነት ቋንቋ ይናገራሉ ማለት ነው። ኮዲንግ ኮምፒውተር ላንጉጅ። ወይዘሮ ቤተልሄም ግሮንበርግ ይባላሉ። በዩናይት ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች አገር ቤት ካሉ በጎ ፍቃደኛ ድርጅቶች እና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይም ቅመራ ስልጠና ተጠናቋል። ይህንኑ አስመልክቶ ከሰጡት አስተያየት የተቀረበ ነው። ቆየት ብሎም ይቀርባል። ጤና ስጥልን፣ እንደምናመሻችሁ ክብራትና ክቡራን አድማጮቻችን ሌሎች በርካታ ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሐምሌ 30 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዳኝ ፍስሃየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ዜናዎች እናሰማለን። የፌዴራል ከፍተኛ ፍርድ ቤት ቀድሞ የኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ኃላፊ የነበሩት ኮሎኔል ቢሊያም ቢንያም ተወልደ በዋስ እንዲፈቱ ተፈቀደ። ውሳኔው ተግባራዊ የሚሆነው ከአስር ቀናት በኋላ እንደሚሆን ታውቋል። መለስካቸው አመሃ ዝርዝር ዘገባ ያሰማናል። አቃቤ ሕግ በሙስና ወንጀል ክስ የመሰረተባቸው የኢንፎርሜሽን መረብ ደህንነት ኤጀንሲ የቀድሞ ምክትል ኃላፊ አቶ ቢንያም ተወልደ የዋስ መብታቸው ተፈቀደላቸው። በሰላሳ ሺህ ብር ዋስትና ጉዳያቸውን በውጭ ሆነው እንዲከታተሉ የፌዴራሉ ከፍተኛ ፍርድ ቤት ቢወስንም አቃቢ ሕግ ተከሳሽ በተከሰሱባቸው ጉዳዮች ቢፈረድባቸው ከአስር ዓመት በላይ ቅጣት ሊያስጥልባቸው ስለሚችል የዋስትና መብቱ ሊፈቀድ አይገባም ሲል ተቃውመዋል። አቃቢ ሕግ በውሳኔው ላይ ይግባኝ እንደሚያቀርብ አመልክቶ የውሳኔውን ግልባጭ ከፍርድ ቤት ለማግኘትና ይግባኝ ለማለትም አስር ቀን ተፈቅዶለታል። በዚህም መሠረት ፍርድ ቤት ለተከሳሽ ዋስትና መብታቸው እንዲከበር ቢፈቅድም አቶ ቢንያም ተወለ ለአስር ቀናት በማረፊያ ቤት እንደሚቆዩ ታውቋል። አቃቢ ሕግ ከወራት በፊት በከባድ የሙስና ወንጀል ክስ ከመሠረተባቸው ተከሳሾች አንዱ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን፣ ለዘገባው እናመሰግናለን። የፓኪስታን ጠቅላይ ሚኒስትር ኢምራን ሃን የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ላካተቱ የሚመለከታቸው ክፍሎች ሁሉ ስሞታ እንደሚያቀርቡ ዛሬ ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት ህንድና ፓኪስታን ይገባኛል የሚሉት የካሽሚር ክልል የነበረውን ልዩ ቦታ ህንድ በሻረች ማግስት ነው። ህንድ እንደ አውሮፓውያን የዘመን አቆጣጠር በ1949 ዓመተ ምህረት በወጣው ህገ መንግስቷ ላይ ለጃሙ ና ለካሽሚር የውስጥ አስተዳደር መብት የሚሰጥ ልዩ አንቀጽ አስፍራለች። በሰፈረው አንቀጽ መሰረት የካሽሚር ክልል የራሱን ህገ መንግስትና ባንዲራ የማውጣት ከውጭ ጉዳይ ከመከላከያና ከኮሚኒኬሽን ጉዳዮች በስተቀር በሌሎች ነገሮች ሁሉ በነጻነት የመስራት መብት ይሰጠዋል። ይሁንና በሂንዱ ብሔርተኛ የሚመራው የህንድ መንግስት ትላንት በአገሪቱ ህገ መንግስት የሰፈረውን ይህን አንቀጽ ሰርዟል። ፓኪስታን ጠቅላይ ሚኒስትሩ በአስቸኳይ ለጠራዊ ምክር ቤት ስብሰባ ሲናገሩ ታዲያ የህንድ እርምጃ ሙስሊሞች በሚበዙበት ካሽሚር የሚካሄደውን አመፅ ያባብሳል፣ ውጥረቱም በሁለቱ የኒኩሌር መሳሪያ ባለቤት በሆኑ አገሮች መካከል ሌላ ጦርነት ሊቀሰቅስ ይችላል ብለዋል። አያይዘውም የፓኪስታን መሪ ግጭት ቢነሳ ውሎ አድሮ የኒኩሌር መሳሪያ ወደ መጠቀም ሊያመራ እንደሚችልም ካሳሰቡ በኋላ አለም ለከፋው ሁኔታ ተዘጋጅቶ ይሆን ሲሉ ጠይቀዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በገፍ ተኩስ ስለተፈጸሙ ግድያዎች በሰጡት ምላሽ በአስቸኳይ ቁርጠኛነት እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለውን እምነት በጥብቅ አውግዘዋል። መሳሪያ በሚገዙ ሰዎች ላይ ጥብቅ የጀርባ ታሪክ ምርመራ እንዲደረግም አሳስበዋል። ይሁንና ትራምፕ ጥብቅ የመሳሪያ ቁጥጥር እንዲደረግ እየጠየቁ አይደለም። ፕሬዚዳንቱ የሚያሰሙት ጸረ ፍልሰት በተለይም በሜክሲኮ ተወላጆች ላይ የሚያሰሙት ልፈፋ በሀገሪቱ ለሚታየው መርዛማ ድባብ አስተዋጽኦ አድርጓል ለሚሉት ነቃፊዎችም ምላሽ አልሰጡም። ፕሬዚዳንት ትራምፕ ትላንት በዋይት ሀውስ ቤተ መንግስት ይህን ያሉት በ13 ሰዓታት ልዩነት በኤልፓሶ ቴክሳስና በደይተን አዮ ኦሃዮ በተፈጸሙ የገፍ ተኩሶች ቢያንስ 31 ሰዎች ከተገደሉና ብዙ ከቆሰሉ በኋላ ነው። በኤልፓሶና በደይተን የገፍ ተኩስ የከፈቱት ብቸኛ ግለሰቦች ናቸው። ትራምፕ አያይዘውም ሀገራችን ዘረኝነትን፣ አለመቻቻልንና የነጮች የበላይነት እምነትን በሙሉ ድምፅ ማውገዝ አለባት ብለዋል። ባለፈው ቅዳሜ ከሜክሲኮ ጋር በሚዋሰነው የአሜሪካ ድንበር ላይ ባለው ኤልፓሶ በሚገኘው የዎልማርት መደብር ላይ በገፍ ተኩስ በመክፈት ተጠርጥሮ የተያዘው ሰው ማኒፌስቶ ጥላቻን እንደሚያንጸባርቅ መሰረት በማድረግ ነው ፕሬዚዳንቱ ይህን ያሉት። አሜሪካዊቷ ታላቋ ብዕረኛ ሎሬት ቶኒ ሞሪሰን በ ሰማንያ ስምንት አመታቸው አረፉ። የአሜሪካ ዘመናዊ ስነ ጽሁፍ አፍላቂ ታላቅ ደራሲ ብላቭድ ወይም ተወዳጅ ሶንግ ኦፍ ሶሎሞን ማለትም የሰለሞን መዝሙር የሚሉና ሌሎች በርካታ ያድናቆት ስነ ጽሁፎቻቸው የአሜሪካን ስነ ጽሁፍ ቀይረዋል ሲሉም ሲሞገሱ ኖረዋል። አድማጮች፣ በቶኒ ሞሪሰን ህይወትና ስራ ላይ ሰፋ ያለ ዝግጅት በነገው ምሽት እናቀርባለን። አድማጮች፣ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ብሔራዊ የጸጥታ አማካሪ ጆን ቦልተን ሀገራቸው በቬኔዙዌላ ላይ ሙሉ የኢኮኖሚ ማዕቀብ በጣለች ማግስት ዩናይትድ ስቴትስ በማንኛውም የፕሬዚደንት ኒኮላስ ማዱሮን መንግስት በሚደግፉት ላይ ማዕቀብ መጣል ትችላለች ብለዋል። ፕሬዚደንት ዶናልድ ትራምፕ ትላንት ዩናይትድ ስቴትስ ያለው መላ የቬኔዙዌላ ንብረት እንዳይንቀሳቀስ የሚያግድ ትዕዛዝ ፈርመዋል። ቦልተን ዛሬ ፔሩ ሊማ ላይ ስለ ቬኔዙዌላ በተደረገው የመሪዎች ስብሰባ ሲናገሩ ዩናይትድ ስቴትስ ከቬኔዙዌላ ጋር መስራት የሚፈልጉ ወገኖች እንዲጠነቀቁ መልእክት እያስተላለፈች ነው ብለዋል። ሰሜን ኮሪያ ዛሬ ማለዳ ላይ አዲስ ዙር የቦለስቲክ ሚሳይሎችን ተኩሳለች። በያዝነው ሳምንት የሚጀምረው የዩናይትድ ስቴትስና የደቡብ ኮሪያ ወታደራዊ ልምምድ ምላሽ ነው የተባለ አዲስ ጎዳና ለወስድ ይችላሉ ስትልም ሰሜን ኮሪያ አስጠንቅቃለች። ሰሜን ኮሪያ ሁለት የአጭር ርቀት ቦለስቲክ ሚሳይሎችን የተኮሰችው ከደቡብ ሁዋይንግ ክፍለ ግዛት መሆኑን የደቡብ ኮሪያ ኤታ ማዦር ሹም ባወጡት መግለጫ ጠቁመዋል። ሚሳይሎቹ አራት መቶ ሀምሳ ኪሎ ሜትሮች ርቀት ተምዘግዝገው ወደ ሰማይም 37 ኪሎ ሜትር ከፍታ መድረሳቸው ታውቋል። ሰሜን ኮሪያ ከሁለት ሳምንታት ባአነሰ ጊዜ ውስጥ አራት ዙር የአጭር ርቀት ቦለስቲኮች ሚሳይሎችን አምጥቃለች ወይም ተኩሳለች። በመጨረሻም ሆንግ ኮንግ ውስጥ ከሁለት ወራት በላይ ለሆነ ጊዜ ሲካሄድ የቆየው ከባድ ተቃውሞ ከተማይቱን ማሽመድመዱን መሰረት በማድረግ ቻይና ለተቃውሞ ሰልፈኞቹ ከባድ ማስጠንቀቂያ ሰጥታለች። የቻይና መንግስት የሆንግ ኮንግና የማካዎ ጉዳይ ጽፈት ቤት ቃል አቀባይ ያንጓንግ ዛሬ በዥንግ ውስጥ ለጋዜጠኞች በሰጡት መግለጫ የከባድ ተቃውሞ ሰልፎቹ መሪዎች ከቅጣት እርምጃ እንደማያመልጡ ተናግረዋል። ለሳምንታት ያህል ሲካሄዱ የቆዩት ከባድ የተቃውሞ ሰልፎች የገንዘባዊ ተቋማት ማዕከል በሆነችው ሆንግ ኮንግ የከፋ ፖለቲካዊ ቀውስ አስከትለዋል። እንደ አውሮፓ አቆጣጠር በ1997 ዓ ም ብሪታንያ ለቻይና ካስረከበቻት ወዲህ ሆንግ ኮንግ ይህን ያክል የከፋ ቀውስ ገጥሟት እንደማያውቅ ተዘግቧል። ክቡራት እና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳኝ ፍስሐየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 943 እና እንዲሁም በናይል ሳት ከምሽቱ አራት ሰዓት ይቀጥላል። አድማጮች በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ። በሁከት በሽብር መግባባት አይቻል። በሁከት በሽብር በጥላቻ ሰላምን ማንገስ ሰላምን ማምጣት ፈጽሞ አይቻል። ብፁዕ አቡነ አብርሃም የባህር ዳርና አካባቢዋ አገረ ስብከት ሊቀ ጳጳስ ናቸው። ይህን የቃይ ንግግራቸውን ያሰሙበት መድረክ ጀምሮ ጨምሮ ሙሉ ዝግጅቱ ቆየት ብሎ ይቀርባል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ቴክሳስ፣ ኤልፓሶና ኦሃዮ ደንተን ከተሞች ተከትሎ አሜሪካውያን ዘረኝነትን ጥላቻንና የነጭ የበላይነት አመለካከት እንዲያወግዙ ተማጸኑ ነው። ይሁን እንጂ ተቃዋሚዎቻቸው ዲሞክራቶች በበኩላቸው የጥላቻን ስሜት ያራባው ያራባውና ህዝብን የከፋፈለው ፕሬዝዳንቱ ዘርንና ኢሚግሬሽንን አስመልክተው የሚናገሩት ነው በማለት ነቅፈዋቸዋል። የቪኦኤው ጂም መለን ተጨማሪ ያለው ቆንጅታ እየታቀርበዋለች። ፕሬዝደንት ትራምፕ ቴክሳስና ኦሃዮ ክፍለ ግዛቶች ውስጥ ባለፉት ቀናት ስለደረሱት የጅምላ ፍጅቶች ትናንት በዋይት ሃውስ ንግግር ያደረጉት ሀዘን በተላበሰ መንፈስ ነበር። ወገኖቼ፣ አሜሪካውያን በዚህ ጠዋት ሀገራችንን ድንጋጤ፣ ሽብርና ሐዘን ውጠዋታል። ፕሬዚደንቱ በንግግራቸው በአእምሮ ጤና ጉዳዮች ላይ አትኩረዋል። ኢንተርኔትና የኃይል ድርጊት የሚያንጸባርቁ የቪዲዮ ጨዋታዎች የሚደቅኑትን አደጋ ጠቅሰውም አስጠንቅቀዋል። አዲስ የጦር መሳሪያ ቁጥጥር እርምጃ ይወሰድ እንደሆነ ግን እምብዛም ያሉት የለም። በሀገሪቱ በቅርብ ዓመታት ስለሚስተዋሉት ሁኔታዎችም ለማሳሰብ ሞክረዋል። ፕሬዚደንቱ ኢን ዋን ቮይስ አወር ኔሽን መስት ኮንደም ሬሲዝም ቢግትሪ ሀገራችን በአንድ ድምፅ ዘረኝነትን ጥላቻንና የነጭ የበላይነት አመለካከትን ማውገዝ አለባት። እነዚህ የክፋት ርዕዮተ ዓለም አስተሳሰቦች ድል ሊመቱ ይገባል። ጥላቻ አሜሪካ ውስጥ ቦታ የለውም። ጥላቻ አእምሮን ያጣምማል፣ ልብን ይቦረቡራል፣ መንፈስን ይሰልባል። ቴክሳስና ኦሃዮ ውስጥ ከደረሱት የጅምላ ግድያዎች ተከትሎ ታዲያ በርካታ ዴሞክራቶች ፕሬዝደንቱንና ንግግሮቻቸውን እያወገዙ ናቸው። የቴክሳሱ ዲሞክራት የመጪው ፕሬዝደንታዊ ምርጫ ተፎካካሪ ቤቶ ኦሩክ ፕሬዝደንቱ ከውጭ ሀገር የሚፈልሱ ሰዎችን በማጥቃት የሚያደርጉት ንግግር በሀገሪቱ ለሚታየው ክፍፍል አስተዋጽኦ አድርጓል ብለዋል። ሬሲዝም ኢንቶሌራንስ ፊርማንግሪንግ በመላ ሀገራችን እጅግ ከፍተኛ ከሆነው የሥልጣን መንበር ሕዝብ አመኔታውን ከጣለበት አካል ጭምር የሚወጣውን ጥላቻ፣ ዘረኛነት፣ አለመቻቻልና ፍርሃት መንዛት ማስቆም አለብን። በኤልፓሶ ዲሞክራቷ የዩናይትድ ስቴትስ ምክር ቤት አባል ቬሮኒካ ኤስኮባር፣ ሁከቱ የሚቀጣጠለው በመርዛማው የፖለቲካ ድባብ ምክንያት ሊሆን ይችላል ብለዋል። ዘረኝነት፣ ሌሎችን መጥላትና መናቅ ሕይወት የሚያስከፍል መዘዝ ያስከትላል። ሰብአዊ ወገንህን ሰብአዊነቱን መግፈፍም እንዲሁ። ፕሬዝዳንት ትራምፕ ዘርንና ኢሚግሬሽንን በተመለከተ አወዛጋቢ አስተያየት የመስጠት ታሪክ አላቸው። ለምሳሌም እንደ ኤሮፓውያን አቆጣጠር በ2017 ዓመተ ምህረት ቨርጂኒያዋ ሻርለትስቪል ከተማ ውስጥ በዘመነኛ ናዚ አስተሳሰብ አቀንቃኞች የተቃዋሚ ሰልፍ ላይ ስለተቀሰቀሰው ኃይል የቀላቀለ ግጭት የሰጡት አስተያየት ይጠቀሳል። ኒዮናዚዎቹንና የነጭ የበላይነት አቀንቃኞችን ማለት አይደለም። እነሱ ሙሉ በሙሉ መወገዝ አለባቸው። ነገር ግን በዚያ ስብስብ ውስጥ ኒዮናዚም የነጭ የበላይነት አቀንቃኝ ያልሆኑም ነበሩ። ጋዜጠኞች ግን በትክክል አይገልጿቸውም። በዚያኛውም ወገን አንዳንድ ጥሩ ሰዎች ነበሩ። የፕሬዝደንቱ አማካሪ ኬሊያን ኮንዌይ በበኩላቸው የፕሬዝደንቱ የፖለቲካ ተቀናቃኞች ጉዳዩን ለራሳቸው ሊጠቀሙበት ፈልገው ነው በማለት ተከራክረውላቸዋል። የፖለቲካ ተንታኙ ካይል ኮንዲክ በበኩላቸው ፕሬዝደንቱ እንደ ፖለቲካ ሰው ዋናው መገለጫቸው በማናለብኝነት የፈለጋቸውን የሚናገሩ መሆናቸውና ለደጋፊዎቻቸው ያላቸው ታማኝነት እኮ ነው ይላሉ። ትራምፕን በተለመደው መልኩ እንደ ፕሬዝዳንት ሁኑ ብሎ መጠየቅ ሰውየው ያልሆኑትን ሁኑ ብሎ እንደ መጠየቅ ይቆጠራል። በቃ ጸባያቸው እንደዚህ ነው። ይሄ ደግሞ የደጋፊያቸውን ቁጥር ማሳደግ እንዳይችሉ አድርጓል። በኋለኛው የጋለፕ የሕዝብ አስተያየት ግምገማ መሰረት ፕሬዝደንቱ ያላቸው የሕዝብ ድጋፍ መጠን አርባ ሁለት ከመቶ ሲሆን 54 ከመቶ ሕዝብ የፕሬዝደንት ሥራ አያያዛቸውን አልወደደላቸውም። በዩናይት ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች አገር ቤት ካሉ በጎ ፈቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይም ቅመራ ስልጠና ተጠናቀቀ። በእንግሊዝኛ መጠሪያው ዩኮድ ገርል የተሰኘ በአሜሪካ የሚገኝ ድርጅት በዚያው በተቋቋመ የኢትዮጵያ ሴቶች መብት ማዕከል ጋር በመተባበር ነው ከ2 የሁለተኛ ደረጃ ትምህርት ቤቶች ለተወጣጡ ተማሪዎች ስልጠናውን የሰጡት በውጭ ሀገር የሚገኙ ሌሎች ኢትዮጵያውያንም በመሰለ የቴክኖሎጂ የክህሎት ሽግግር ተግባራት እንዲሳተፉ የሳይንስ እና የከፍተኛ ትምህርት ሚኒስቴር ዴታ ፕሮፌሰር አፈወርቅ ካሱ ጥሪ አቅርበዋል። በውጭ የሚኖሩ ኢትዮጵያውያን አገር ውስጥ ካሉት ጋር ከተቀናጁ የተለያዩ ክፍተቶችን የመሙላት እድል ይኖራቸዋል፣ ሲሉም ስልጠናውን ያስተባበሩ ወገኖች ተናግረዋል። እስክንድር ፍሬው ተከታዩን አድርሶናል። የኮምፒውተር ኮዲንግ ወይም ቅመራ ስልጠናው ለ130 ታዳጊ ሴቶች የተበረከተ የክረምት ስጦታ ይመስላል። ከመደበኛው የትምህርት መርሃ ግብር ውጪ፣ በዘርፉ ቀደምቶች በተሻሉ የመርጃ መሳሪያዎች፣ በላፕቶፕ ስጦታዎች ታጅቦ የቀረበ ከ23 የአዲስ አበባ ሁለተኛ ደረጃ ትምህርት ቤቶች የተውጣጡ 130 ታዳጊ ሴቶች ለአምስት ቀናት በተካሄደው በዚህ ስልጠና ተካፍለዋል። የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር ከአዲስ አበባ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት እንደዚሁም መቀመጫውን በዩናይትድ ስቴትስ ካደረገውና ለትርፍ ካልተቋቋመው ዩኮድ ገርል ጋር በመተባበር ነው ስልጠናውን ያካሄዱት። የዩኮድ ገርል መስራችና ስራ አስኪያጅ ቤተልሔም አበራ ግሩምበርግ በሶፍትዌር ኢንጂነሪንግ ዘርፍ ተሰማርተው ከሁለት አስርት ዓመታት በላይ የሰሩ በቆይታቸውም አንቱ ለመባል የበቁ ባለሙያ ናቸው። ኢትዮጵያውያን ታዳጊ ሴቶች ወደ ሶፍትዌር ኢንጂነሪንግ ዘርፍ ለመግባት እንዲበረታቱ የሚያግዝ ስልጠና ለመስጠትም ነው በሳይንስና ከፍተኛ ትምህርት ሚኒስቴር ግብዣ ጭምር ከአሜሪካ ወደ አዲስ አበባ የመጡት። ወደ ሶፍትዌር ኢንጂነሪንግ ከገቡበት አጋጣሚ ጀምሮ የህይወት ልምዳቸውን ጭምር አካፍለዋል። ኮምፒውተር ሳይንስ ለመጀመሪያ ጊዜ በማይነር አራት ኪሎ ዩኒቨርሲቲ ሲሰጥ ዶክተር ዲዳ መቅዲሰም እዚህ ይገኛሉ። የመጀመሪያ ፕሮፌሰር ከዛ ውስጥ ከስታቲስቲክስን ከማቴማቲክስ ዲፓርትመንት ተማሪዎችን አውጣተው ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀመር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበረ። እኔና ሰላማዊት የሁለተኛ አመት ስታቲስቲክስ ሜጀር ነበር። እና ከዛ በፊት እንኳን ኮምፒውተር ሳይንስ እና ኮምፒውተር ፕሮግራሚንግ መማሪ ይቅርና ኮምፒውተር የሚባለውን አይተነው አናውቅም ነበረ። እንኳን በእጃችንም ነክተነው አናውቅም ነበረ። እንደምታዩት በጣም አይታችሁችም የማታውቁት ሊሆን ይችላል። በዚህ ደረጃ አይ ቢ ኤም ቦክሲ መሺን በዛ ቤዚክ የተባለ ፕሮግራም ስትራክቸር ፕሮግራሚንግ ላንጉጅ ፎርትራን፣ ፓስካል ነው የተማርነው። እናንተ ከሁለተኛ ደረጃ ትምህርት ቤት መጀመራችሁ እድለኞች ናችሁ። ራሳችሁን ፈትሻችሁም የህይወት አቅጣጫችሁን መወሰን ትችላላችሁ፣ ብለዋል ወይዘሮ ቤተልሔም ለተማሪዎቹ ሲናገሩ። ክራክ ዘ ኮድ ስካይ ሃይ ኮዲንግ ዊዝ ድሮንስ በሚል ርዕስ ነው ስልጠናው የተሰጠው። በአንዳንድ ወገኖች የወንዶች ብቻ ተደርጎ የሚወሰደውን ውስብስብ የሆነውን የቅመራ ዘርፍ ሰብራችሁ ግቡ የሚል መልእክት ለሴቶቹ ለማስተላለፍ ያሰበ ነው። ካሜራዎችን እና ሌሎች ሰው አልባ መሳሪያዎችን ከኮምፒውተር ማዘዝና ማንቀሳቀስ እንዲችሉ ለማድረግም ያለመ ነው። ስልጠናው ደግሞ በዚህ እንደማይቆም ወይዘሮ ቤተልሔም ለአሜሪካ ድምፅ አብራርተዋል። በተለይ እነዚህ የመጀመሪያዎቹ ምረቃ ልጆች ስለሆኑ እነሱን ወደፊት ኮምፒውተር ሳይንስ ሜጀር እስከሚያደርጉ ድረስ አንለቃቸውም። እነሱን መንከባከባቸውን ትቀጥላላችሁ? ይሄ ስልጠና ለእነሱ በየአመቱ ይሰጣል ነው ወይ እንዴት ነው? እኛ እንግዲህ የምናደርገው በየአመቱ ፕሮግራማችን ስንሰጥ በአሜሪካን ሀገርም ልጆች ተደጋግመው እየወስዱታል። በመካከል ደግሞ ተምሳሌት የሆኑ ሴቶች በሙያው ዘርፍ የተሰማሩት ከእነሱ ጋር አብረን እናያይዛቸዋል ይፈጥራለን በመኮትኮት። ፕሮጀክትወርክ ወይም መረብ ትፈጥራላችሁ? መረብ እንፈጥራለን። ያ መረብ ውስጥ እንዲቆዩ ለማድረግ እንዳውም ልጆቹ ራሳቸው ሴት ልጆቹ አብረው እንዲቆዩ በተለያየ ኦንላይን መልኩ። ከዛም ባሻገር ደግሞ ረዘም አድርገ ነው ከአለም ጋር እንዲገናኙ አሁን አሜሪካን ሀገር ካሉት ዩኮድ ግር ተማሪዎች ጋር ግንኙነት አስጀምረናቸዋል። ከአሜሪካውያኖቹ ጋር ከአሜሪካውያኖቹ ጋር በስካይፕ በጉግል ሀንጋውት ግንኙነታቸውን ጀምረናል። በዚሁ እንዲቀጥሉና ጅም አለማችን ተባ የሚያብረው የዓለምን ችግሮች የኢትዮጵያንም ሆነ የአሜሪካን የኮሚኒቲ ፕሮብሌም እንዲፈቱ በቴክኖሎጂ እየሰሩ ምክንያቱም ሁለቱም የተለያዩ ዓለም የሚኖሩ ሴት ልጆች አንድ አይነት ቋንቋ ይናገራሉ ማለት ነው። ኮዲንግ ኮምፒውተር ላንጉጅ። በስልጠናው የተሳተፉ ሴት ተማሪዎችም አጭር ከሚመስለው ስልጠና ብዙ ማትረፋቸውን ይናገራሉ። ከየካቲት 23 ሁለተኛ ደረጃ ትምህርት ቤት የመጣችው የአስረኛ ክፍል ተማሪ ኤደን ምትኩ ይህንን ሁን የምታብራራው በኮድ ጋር እንትና ብዙ እውቀት አግኝቻለሁ። አሁን ለምሳሌ ድሮን እንዴት ማስነሳት እንደምንችል፣ የቨርቹዋል ሪያልቲ ድሮን ማስነሳት ማለት ነው። ለምሳሌ ለአድማጮች ግልጽ ነው ማድረግ ድሮን ማስነሳት ማለት ድሮን ማለት በምትጀመሪያ ካሜራ ነው። ብዙ ጊዜ ከላይ የተሽከረከረ የሚቀርጽ ካሜራ ነው። ተንቀሳቃሽ ነው። ተንቀሳቃሽ ካሜራ ነው። አሁን ብዙ ጊዜ አሁን እዚጋ እንደምናው የሚቀርጹት ቁጭ አድርገው መሬት ላይ በሚታይ ካሜራ ነገር ግን አሁን እዚጋ ወደ ላይ በኮምፒውተር ተቆጣጥረን ወደ ላይ ማብረር እንችላለን። ግን በዚህ ጊዜ ደግሞ ሁሉንም አካቶ ሊቀርጽ ደግሞ እየተሽከረከረ ለምሳሌ አሁን ክሎክዋይዝ ዘጠና ዲግሪ ሮቴት አድርገው ካልን ብለን ኮምፒውተር ላይ እነሱን መስፈርቶች ካሟለን ዘጠና ዲግሪ ሮቴት እያደረገ ሁሉንም እያካለ ሊያነሳልን ይችላል ማለት ነው ስለ እሱ አነሳስ በፊት አላቅም ነበረ ጥሩ እውቀት አግኝቻለሁ ስለራሽ ምንም እውቀቱ አልነበረሽም ስለ ድሮን ወይም ስለ ተንቀሳቃሽ ካሜራ ወይ ሌሎች መሳሪያዎችም ሊሆን ይችላሉ ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረሽ ምንም ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረኝም ግን በተለያዩ ቦታዎች አሁን ለምሳሌ ቤተክርስቲያን ውስጥ ትላልቅ እንትኖች ሲኖሩ ዓመታዊ ክብረ በዓላት ሲኖሩ ከላይ ሲንቀሳቀሱ አይነበር፣ ግን በጣም ነበር የሚገርም። ማለት እንዴት ከላይ የተለያዩ ቴሌቪዥን ጣቢያዎች እንደዛ እያንቀሳቀሱ ሲቀርጹት አይነበረ፣ አይነበረ፣ ግን እንዴት እንደሚያንቀሳቅሱት ይገርመኝ ነበር። ማለት እንዴት ማንቀሳቀስ እንደምችል፣ ግን አሁን ራሳችን በስልክ እንዲሁም ደግሞ በኮምፒውተር እየተቆጣጠረ አንቀሳቅሰናል። ስለዚህ ያ ደግሞ ለእኔ ትልቅ እዚህ ስልጠናው ላይ አንቀሳቀሳችሁ፣ እዚህ ስልጠናው ላይ አንቀሳቅሰናል። ክፍል ውስጥ በጣም ትልቅ ይሄ ድሮን ሳይሆን በምን መጠነኛ የሆነ ድሮን ክፍል ውስጥ መንቀሳቀስ ማሳያ የምትሆን ድሮንን አንቀሳቅሰናል። ገርል ወደ አዲስ አበባ ሲመጣ የአንበሳውን ድርሻ የሚይዝ ድጋፍ አደረገ የተባለው በዚያው በዩናይትድ ስቴትስ የሚገኘው ሴንተር ፎር ዘ ራይትስ ኦፍ ኢትዮጵያን ዊሜን ወይም የኢትዮጵያ ሴቶች የመብት ማዕከል የተሰኘው ድርጅት ነው። የድርጅቱ ፕሬዝዳንት ወይዘሮ ሮማን አባተና ባለቤታቸው አቶ ተስፋይ አባተ በስም ተጠቅሰዋል። እዚህ በኢትዮጵያ ለስልጠናው ተባባሪ የሚሆኑ አካላትን ያፈላለጉትና የስልጠናውን ሂደትም በቅርበት የተከታተሉት አቶ ተስፋይ አባተ ሂደቱን አጫውተውኛል፣ ስሜታቸውን አካፍለውኛል። ቤተልሔም ከዛ መታ ይህን ስታደረግኛ እዚህ ትንሽ ነገር ያደረግነውን ነገር እንዲህ ሲከናወን ሳይ በጣም ነው ደስ ያለኝ። ትንሽ ነገር ነው ወይ ግን ብዙ ክፍተት ነው የሞላችሁት። ያደረጋችሁትን ያረጋችሁትን እስቲ ንገሩ። መጀመሪያ መጀመሪያ እንግዲህ ባለቤቴ ደውላ እንዲህ የምትባል ወይዘሮ ትመጣለች እና ትሬኒንግ ትሰጣለች ስፖንሰር ማግኘት ትችላለሁ ወይ ስትለኝ፣ ባለቤቶት ማለት ወይዘሮ ሮማን አባተ የኢትዮጵያ ሴቶች የመብት ማዕከል በአሜሪካ የሚገኘው የእሱ ፕሬዚዳንት ማለት ናቸው ናት ስጠይቀኝ፣ እሺ እሞክራለሁ አልኳት። የሚገርምህ ብዙ ጊዜም አልፈጀብኝም። ሰዎችን ሳነጋግር የመጀመሪያ የጠየኩትን አቶ አስማረ፣ ምን አለበት ታዲያ ለአንድ ቀን። አቶ አስማረ ማን ናቸው? አቶ አስማረ ማለት የጉሃ ሆቴል ባለቤት ናቸው፣ ጎንደር የሚገኘው። ለዚሁ የተባረከ ሀሳብ መርዳት ካልቻልን ምንድን ነው የምንረዳው? በደስታ ብሎ እሱ አለኝ። ከዛ ቀጥዬ አቶ መሐመድ አደም፣ እሳቸው ደግሞ የሜካኒካል ኢንጂነሪንግ ካምፓኒ ያላቸው እዚህ ስጠይቃቸው እሳቸውም ወዲያው ነው የተቀበሉኝ። ሶስተኛው እነ ወይዘሮ ስንዱና አቶ ሙሉጌታ ከበደ። ከዛ ቅጥዬ ወይዘሮ ሮማኔን ባለቤት እነ በሻህና ወይዘሮ አስቴር ኃይሉን ጠይቃ እነሱ ስፖንሰር እናረጋለን አሉ። እነሱን አረጉ። የቀረው ኢት ዋዝ ሂስትሪ ሳየው፣ አምስት ቀን ባልሞላ በሶስት ቀን ውስጥ የአምስት ቀን እነዚህ ተማሪዎችን ምግብ ለማብላት ሰላሳ ተማሪዎች ማብላት ስንችል በጣም ነው ደስ ያለኝ። መጀመሪያ አላመንኩም ነበር። የሰዎቹ ግን ይሄን ይሄን ብሎ ደሞ ገንዘቡ ሲሰጡኝ ደስ ነው ያለኝ እንዴ ሌላ ነገርም እኮ ማድረግ እንችላለን የሚል ሀሳብ መጣብኝ። በተለይ በዚህ እድሜ ላይ የሚገኝ አጋጣሚ የህይወትን አቅጣጫ እስከ መጨረሻ የመቀየር እድል አለው። እነኚህ ታዳጊ ሴቶች ናቸው አሁን ይህንን ትምህርት ያገኙት። ክትትሉም እንደሚቀጥል ሰምተናል እና ኢትዮጵያ ገና ያልተጠቀመችበት ሀብት እንዳለም ማሳያ ነው። አሁን እናንተ ያደረጋችሁት ነገር ውጭ ያለው ተቋማትን ግብረሰናይ ተቋማትን ወይዘሮ ሮማን ርሶ ባለቤት የሚመሩትን አይነት አገር ውስጥ ካሉት ጋር ማገናኘት ከተቻለ ማለት ነው። ከዚህ አንጻር ተነሳሽነቱን በመውሰድ እንዲህ አይነት ተቋማትን ለማፈላለግ በቀጣይ ም እንደዚህ አይነት ታዳጊዎችን ለመረዳት ሲሆን በሌላ ዘርፍ ለመስራት ያሰባችሁት ነገር አለ? በቅድ ደረጃ ወይስ ገና አልተነጋገራችሁ? ገና አልተነጋገርንም። ይህንን ሳክሰስፉል ነን ካየን በኋላማ ይቀጥላል ብዬ አስባለሁ። እንቀጥላለን። ይሄማ መደረግ ያለበት ነገር ነው። ቀላል ነው እኮ እንዳልኩ በአምስት ቀን ይህ ማድረግ በሶስት ቀን ማድረግ ከቻል ሌላ ማድረግም ይቻላል። በስልጠናው የመክፈቻ ስነስርዓት ላይ ተገኝተው ከነበሩት አንዱ የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱ በተለያዩ የውጭ ሀገራት የሚገኙ ኢትዮጵያውያን ተመሳሳይ ድጋፍ እንዲያደርጉ ጥሪ አቅርበዋል። ከሀገር ውጭ ሆናችሁ የተለያዩ ክህሎቶች ባለቤት የሆናችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን ከሳይንስና ከፍተኛ ትምህርት ሚኒስቴርና ዘርፋችሁ ከሚመለከታቸው ሴክተሮች ጋር በመነጋገር እንዲህ ወደ ሀገራችሁ መጥታችሁ በምትችሉት አቅም ሁሉ የእውቀትና የቴክኖሎጂ ሽግግር እንዲሁም የማህበረሰብ አገልግሎት ስራ እንድትሰሩና እንድታገለግሉን ጥሪያችንን ደግመን ደጋግመን እናቀርባለን። የሳይንስና ከፍተኛ ትምህርት ሚኒስቴርና በአጠቃላይ መንግስት፣ መሰል ድጋፍ ለማድረግ ከሚፈልጉ ኢትዮጵያውያን ጋር በትብብር ለመስራት ዝግጁ መሆኑን ሚኒስትር ዴታው ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ለዘገባው እናመሰግናለን። አድማጮች ተከታዩ ወዲህ ወደ ዩናይት ስቴትስ ይመልሰናል። በመላው አሜሪካ የሚገኙ የ11 አህጉረ ስብከት ሊቀ ጳጳሳትና የቅዱስ ሲኖዶስ ጸሐፊ ብፁዕ አቡነ ዮሴፍ ባሳለፍነው ሰሞን ሰሞን በሎስ አንጀለስ ከተማ በድንግል ማርያም ካቴድራል ቤተ ክርስቲያን በድምቀት ተከበረ ይለናል። የተጀመረው ሰላማዊ ግንኙነት ተጠናቆ እንዲቀጥልም ብፁዓን አባቶች መከሩ ሲል የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው የአንድነቱን ጉባኤ ተከታትሎ ተከታዩን አድርሶናል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላለፉት 27 ዓመታት ያህል ቆይቶ የነበረው የክፍፍል ጉዞ እነሆ አብቅቶ ከሁለት ወደ አንድነት ከመወጋገዝ ወደ መደጋገፍ አዲስ ምዕራፍ የተሸጋገረችበት እርቀ ሰላም የወረደበት አንደኛ ዓመት ክብረ በዓል በሎስ አንጀለስ ካሊፎርኒያ በሰሜን አሜሪካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአስራ አንዱን አህጉረ ስብከት አንድነት ጉባኤ የአንደኛ ዓመት ክብረ በዓል ምክንያት በማድረግ ባሳለፉ ነው። ሰሞኑ በሎስ አንጀለስ ካሊፎርኒያ በ11 ሀገሮ ስብከት ሊቀጳጳሳትና ሊቃውንተ ቤተ ክርስቲያን የካሊፎርኒያ ሀገረ ስብከት ሊቀጳጳስ እንዲሁም የቅዱስ ሲኖዶስ አባል ብፁ አቡነ መልከ ጸዲቅና የኢትዮጵያ ቅዱስ ሲኖዶስ ዋና ጸሐፊ ብፁ አቡነ ዮሴፍ በተገኙበት በታላቅ መንፈሳዊ ስነ ስርዓት ተከብረዋል። በውጭ ሀገርና በአገር ቤቱ ሲኖዶስ በሚል ከሩብ ምዕተ ዓመት በላይ በአስተዳደር ተፈጥሮ የነበረው ልዩነት በቤተ ክርስቲያኗ ላይ ጥቁር አሻራ ጥሎ ማለፉን በወጣው መግለጫ ላይ ተመልክቷል። አሁን የተፈጠረው የመግባባትና የአንድነት ሰላማዊ ግንኙነት ለምዕመናኑ መንፈሳዊ፣ ማህበራዊ ብሎም ኢኮኖሚያዊ ልዕልና መጎልበት ከፍተኛ አስተዋጽኦ በማበረከት ላይ ይገኛል ተብሏል። የባህር ዳርና የአካባቢዋ ሊቀ ጳጳስ ብፁዕ አቡነ አብርሃም ለምእመናኑ በቤተ ክርስቲያን መኖር ስለሚገባው ሰላማዊ ግንኙነትን አስመልክተው ባስተላለፉት መልእክት ላይ እንዳሉት ሰላም የሁሉም ነገር መሰረት ነው። በሽብር ሰላምን ማምጣት አይቻልም። በሰላም ያልተጀመረ ውይይትም በሰላም አይቋጭም ብሏል። ሰላም የሁሉም ነገር መክፈቻም ነው፣ መዝጊያም ነው። ሰላም የሀሳባችን መነሻም ነው፣ መጨረሻው ነው። በሁከት በሽብር መግባባት አይቻል በውከት በሽብር በጥላቻ ሰላምን ማንገስ ሰላምን ማምጣት ፈጽሞ አይቻልም። ስለዚህ ለሰው ልጆች ሁሉ ሰላም ዋናውና ወሳኙ የሚያቀራርብ የሚያገባባ አልፎ ተርፎ የሚያታቅር ስለሆነ ለሰላም ትልቅ ትርጉም ልንሰጠው ስለሚገባል እንሆ አሁንም ሰላማችንን ስለሰጠ ሩብ ለሩቅ እንተያይ የነበረ በቃላት ጦርነት ንጎሸማመት እንወጋጋ የነበርን ሰዎች ሰላሙን እግዚአብሔር አዝቶ ስለሰጠን እንሆ በዚህ አይነት መልኩ በአንድነት በፍቅር እግዚአብሔርን ለማመስገን ስለ በጣል ክብርና መስጋና ለአምላካችን ለእግዚአብሔርነ በሰሜንና ደቡብ ካሊፎርኒያ አህጉረ ስብከት በጋራ ባዘጋጁት ሰላማዊ እርቅ የወረደበት አንደኛ ዓመት ምክንያት በማድረግ በተዘጋጀው የአንድነት ጉባኤ ላይ በወቅታዊ ሀገራዊ ችግሮችና መፍትሄዎቻቸው ዙሪያ ጥናታዊ ጽሁፎች ቀርበው ውይይት ተደርጎባቸዋል። በሎስ አንጀለስ የኤፌዴሪ ቆንስላ ጄኔራል ዶክተር ብርሃነ መስቀል አበበም በዝግጅቱ ላይ ተገኝተው ንግግር አድርጓል። የአስራአንዱ አህጉረ ስብከት ሊቀ ጳጳሳት ሊቃውንተ ቤተ ክርስቲያን ለሁለት ተከታታይ ቀናት በዘለቀው የአንድነት ጉባኤ ላይ ጥልቅ ውይይት ካካሄዱ በኋላ ለቅዱስ ሲኖዶሱ ግብዓት ይሆናሉ ብሎ ያመኑባቸውን የአቋም መግለጫዎችን አወጥቷል። አወጡት የአቋም መግለጫዎች መካከል የቤተ ክርስቲያናት መቃጠል፣ መሰደድ፣ የመሬት ይዞታ መነጠቅ፣ ጥቃቱ ከጊዜ ወደ ጊዜ እየጨመረ በመሄዱ መንግስት የቤተ ክርስቲያናትን መብት እንዲጠብቅና እንዲያስጠብቅ፣ እየገጠሙ ያሉ መንፈሳዊና ሀገራዊ ተግዳሮቶች መፍትሄ እንዲያገኙ ብሔራዊ የንስሐና የምሕላ ጸሎት እንዲደረግ በመግለጫቸው ላይ አበክረው ጠይቀዋል። አክለውም የቤተ ክርስቲያን መጽሐፍት በልዩ ልዩ ቋንቋዎች እንዲተረጎሙና የካህናት ማሰልጠኛዎችም እንዲቋቋሙ ጠይቋል። ቤተ ክርስቲያናችንን እና የአገራችንን አንድነት ሕልውና ሊያስጠብቅ በሚችልባቸው ጉዳዮች ላይ መክሮ የሚከተለውን ውሳኔ ሰቶ መግለጫ አውጥቷል። አንደኛ፣ ቅዱስ ሲኖዶስ መንግስት ቤተ ክርስቲያንን እንዲያስጠብቅና እንዲጠብቅ በሳት ለተቃጠሉ ለተጎዱ አብያተ ክርስቲያናት ሁሉ መንግስት ካሳ እንዲከፈል እንዲያስተውልግ ዳግም ጥቃት እንዳይደርስ መንግስት ዋስትና እንዲሰጥ እንዲያደርግ። ሁለተኛ በቤተ ክርስቲያን ላይ የተደቀነውን ችግር ቅዱስ ሲኖዶስ ከሚመለከታቸው አካላት ጋር በመወያየት መፍትሄ እንዲሰጠው እንዲደረግ። ሶስተኛ ወቅታዊ ችግሮችን እና መሲሆቻቸውን ለዓለም አቀፋዊ ተቋማት መንግስታት በጊዜው እንዲያውቁትና መፍትሄ እንዲሰጡት የመፍትሄው አካል እንዲሆኑ እንዲደረግ አራተኛ መንግስትና ተቋማቱ ተፈኳካሪ የፖለቲካ ድርጅቶች እና ሌሎች ፖለቲካዊ እና ማህበራዊ ተቋማት የቤተ ክርስቲያናችንን ትክክለኛ ገጽታ ማወቅ የሚያስችላቸው መረጃና ትምህርት በየጊዜው እንዲሰጥ እንዲደረግ ቤተ ክርስቲያን በፖለቲካዊ አካሄዶች የሚደርስባትን ተጽዕኖ ለማቃለል እና ተሳትፏን ማጉልበት በተመለከተ ዘላቂ መፍትሄ የሚያስችል ቋሚ ተቋም እንዲኖራት እንዲደረግ በዚሁ የእርቅና ሰላም አንድነት ጉባኤ ማጠቃለያ ላይም ከተለያዩ አብያተ ክርስቲያናት የሰንበት ትምህርት ቤት መዘምራን ያሬዳዊ ዝማሬ በካህናት ቀርቦ በካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ መልከ ጼዴቅ ጸሎተ ቡራኬ የዝግጅቱ መቋጫ ሆኗል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ፣ ከሎስ አንጀልስ ካሊፎርኒያ። ዳንኤል አርጋውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም አሀዱ ራዲዮ ኤፍኤም 94.3 ላይ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከሚሽ ሶስት ሰዓት ከ33 ከ34 መሆኑን ያመለክታል የስቱዲዮ ሰዓታችን። ዋና ዋናውን የአለሞሪዎች ከአዳነች ፍሳዬ የፌዴራል ከፍተኛ ፍርድ ቤት ቀድሞ የኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ኃላፊ የነበሩት ኮሎኔል ቢንያም ተወልደ በዋስ እንዲፈቱ ፈቀደ። ውሳኔው ተግባራዊ የሚሆነው ግን ከአስር ቀናት በኋላ እንደሚሆን ታውቋል። የፓኪስታን ጠቅላይ ሚኒስትር ኢምራን ካን የተባበሩት መንግስታት ድርጅት የጸጥታ ምክር ቤትን ላካተቱ የሚመለከታቸው ክፍሎች ሁሉ ስሞታ እንደሚያቀርቡ ዛሬ ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉት ህንድና ፓኪስታን ይገባኛል የሚሉት የካሽሚር ክልል የነበረውን ልዩ ቦታ ህንድ በሻረች ማግስት ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በገፍ ቶክስ ለተፈጸሙ ግድያዎች በሰጡት ምላሽ በአስቸኳይ ቁርጠኛነት እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለውን እምነት በጥብቅ አውግዘዋል። መሳሪያ በሚገዙት ሰዎች ላይ ጥብቅ የጀርባ ታሪክ ምርመራ እንዲደረግም አሳስበዋል። አድማጮች የምትከታተሉት በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በአዲስ አበባው አሃዱ ራዲዮ ኤፍኤም 943 ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆች አሉላ ከበደና አዳነች ፍሳህየንን ሁለተኛውን አጋማሽ ስርጭታችንን በእርስ ወሬዎቹ ጨርሰናል። ጀምረናል። ትክክል ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። ሐኪሞን ይጠይቁ ቀደም ሲል የተጀመረ ባለፈው ሳምንት በልዩ ዝግጅት ምክንያት በሰዓት እጥረት ሳቢያ ሳይቀርብ የቀረ ተከታይ ዝግጅት ነው። እነሆ ሐኪሞን ይጠይቁ በኢትዮጵያ ለወራት በዘለቁት ግጭቶች የታዩትን ኃይል የተቀላቀለባቸው ጠባ ጫሪ ዝንባሌ፣ ከመጠን ያለፈ ቁጣ የሚያንጸባርቁትን ጠባይ ምንነት ለመመርመር በታለመ ቅንብር የጀመረ ምልልስ ነው። ሐኪሙን ይጠይቁ ለምሽቱ ይዞ የቀረበው በተከታታይ ዝግጅቱ ለጥያቄዎቹ ሙያዊ ትንታኔውን የሚሰጡን የዘወትር የፕሮግራሙ ተባባሪ በዚሁ በዩናይትድ ስቴትስ በሚገኘው የማዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያ ፕሮፌሰር ዮናስ እንዳለ ገዳና በጀርመኑ ዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰርና የበርካታ መጽሐፍ ደራሲ ዶክተር ዋልተ ንጉስ ዳርጌ ጋር ናቸው። የፕሮግራሙ አዘጋጅና አቅራቢ አላ ከበደ ነው። ባለፈው ቅንብሩ ካቆመበት ይቀጥላል። ዶክተር ዋልተ ንጉስ እንዲህ ያለው ራስንም ሌሎችንም ሊጎዳ የሚችል ከመጠን ያለፈ ቁጣ፣ ቀደም ብለው አጥፊነቱን ቅርብ በሆነ ስሜት እንድናየው ያነሱት አይነት ጠባይ አንዳንዴ በምክንያታዊ ሁኔታዎች ሊነሳ ይችላል ወይ? የመጠቃት ስሜት በአንድ ግለሰብ ወይም በማህበረሰብ ላይ የሚደረስ ወይንም ደርሷል ተብሎ የሚታሰብ በደል ሊያነሳሳው ይችላል ወይ? እንደምንስ አሉታዊውን ከአዎንታዊው ያ ምናልባትም ትክክለኛ የሚመስል የቆጭስ ስሜት የሚያመጣውና ይሄ ከመጠን ያለፈ ቁጣ መሰረት የሳተ ማህበረሰብንም የማይጠቅም ግለሰብንም የሚያጠፋ ቀደም ብሎ እንዳሉት፣ እንዴት ሁለቱን በማስተዋል መለየት ይቻላል? በእርግጥስ በምክንያታዊነት ሊመጣ ይችላሉ? ይሄ ራሱ ይህንን ልክ አሁን ያልከኝ ጥያቄ ገርማል፣ ፍሮይድ የዛሬ ስልሳ ዓመት አካባቢ ጠይቆ ነበር። የአግሬሽን የሚገለጥባቸው ወይንም እንዲወጣ የሚያደርጉ ራሽናል ነው አሁን አንተ ያልከው የሚያሳምን ምክንያት ይኖራሉ ሲል ልክ እንደ አዲክሽን ቁጠሮች እንደ ሱስ አሁን በአልኮሆል ሱስ የሚያዝ ሰው አልኮሆል ፊት ለፊቷ አታስቀምጥለትም ምክንያቱም ይፈተንበታል። አሁን በድንገት አልኮሆል ፊት ለፊቱ ተቀምጦ ቢጠጣ እና ሰክሮ ብታገኘው፣ አይ እዛ እኮ ተቀምጦ ስላገኘሁት ነው ቢልህ፣ ያንን እንደ ምክንያት በቃ ምክንያታዊ አይደለም ነበረው አንልም ልክ እንደ ስነ ልቦናዊ ሕመም ነው አግሬሽን እና እሱን የሚተነኩስ ወይም ፕሮቮክ የሚያደርጉ ነገሮች የትየለሌ ናቸው። የጊዜ ጉዳይ ነው። አንደኛው ካልሆነ ሌላኛው መቀስቀሱ አይቀርም። እሱ እና ምክንያት አለው ራሽናል የሆነ ጀስቲፊኬሽን አለው ለቁጣ ማለት አንችል። ምክንያቱ አንዱ ካልሆነ ሌላው ይሆናል። ምክንያት በሽታ ካል ነው። በጣም አደገኛ የሆነ በውስጣችን አብሮ የሚኖር ተባሪ አንበሳ ነው። በምሳሌ ካየ ነው አንበሳው ለመስበር ኤግዚስተንሱ ብቻውን በቂ ምክንያት ነው። አሁን አንድ አንበሳ በህይወት እስካለ ድረስ ፍየሏን ወይንም ጥንቸሏን ሰብሮ መብላቱ አይቀርም። ውሃ ኮልተጠመታ ባያያት ኖሮ ለማለት እና ኤግዚስተንሱ ብቻውን በቂ ጀስቲፊኬሽን ነው። እና አግሬሽኑን ማከም ነው የሚሻለው እሱን ቴም ማድረግ ምንድን ነው ሊያመጣ የሚችላቸውን ጉዳቶች ማምከን ነው እንጂ ምክንያታዊ አድርጎ ማቅረብ አይደለም መፍትሄው ነው የሚሉ አንችልም። መልካም ፕሮፌሰር ኤናስ ይሄ ቁጣ ቀላቀለ ሌሎች ላይ የሚደረግ የኃይል ድርጊት ምንነት ጨምሮ ከዚህ ጋር ተያይዘው መታየት ያለባቸውን ሁኔታዎች በቀደመው ውይይቶቻችን አስረድተውናል። በአሁኑ ጊዜ በኢትዮጵያ ውስጥ በተደጋጋሚ እየታዩ ያሉ ሌሎችን ለማጥቃት በግዴለሽነት የሚፈጸሙ ተግባሮች ጭምር ከጊዜ ወደ ጊዜ መጠኑ እየሰፋ የተለያዩ ቦታዎች እየታዩ ነውና እነሱን ማዛመድ እንድንችል ወደ ኋላ ላይ ያን ጥያቄ ያመጣለው። ዶክተር ዋልተ ንጉስ ባነሱት ቁጣ ኃይል የተቀላቀለበት ሌሎች ላይ የሚደረግን እርምጃ ምክንያታዊ አድርጎ መውሰድ ይቻላል ወይ? የእርስንም ሀሳብ እንውሰድ እና በተለይ በአሁኑ ሰዓት በኢትዮጵያ ወደሚታየው ሁኔታ እናመራለን። እሺ፣ አመሰግናለሁ አሉላ። ዶክተር ዋልተ ንጉስ ያቀረቡት ንድፈ ሀሳብ እሳቸው እንዳሉት ፍሮይድ ያየው ነገር ነው። ከፍሮይድ በኋላ ደግሞ ሌሎች ጥናቶች አንዱ በአንዱ ላይ እየገነባ ነው የሚሄደው በሳይንሳዊ መረጃ የተደገፈ የስነ ልቦናዊ አቀራረብ መሰረት ለምሳሌ ያክል ፕሮፌሰር አይፈር ካሊፎርኒያ ውስጥ ቻፕማን ዩኒቨርሲቲ የስነ ልቦና ዲፓርትመንት ኃላፊ ናቸው ንዴት በምን መልክ ይገለጻል ከምን ይመነጫል ብዙ ጥናት አድርገዋል ይሄንን ልክ ያለፈ ንዴት በብዙ መንገድ አይተውታል ማንኛውም ሰው ንዴት ይሰማዋል። ይሄ ደግሞ ሁላችንም የምናውቀው መልካም። እስኪ ጀም ቀደም ብለው ያነሷቸውን በመጠኑ ገፋ አድርገው በትዩ ከሚነሱ ነጥቦች ጋር አዛምደው ቢመለከቱ፣ በአንድ በኩል እንዲህ ከመጠን ያለፈውን የቁጣ ስሜትና ጥፋት እስከ ማስከተል ሌላውን እስከ ማጥቃት የሚደርስ የኃይል እርምጃ እንመለከታለን። በሌላ በኩል ደግሞ በተጨባጭ ለደረሰ ለደረሰ በደል የሚሰጥ ምላሽ ምናልባትም በምክንያታዊነት ሊወሰድ የሚችል ምላሽ በንጽጽር ይመልከቱ ከመጠን ያለፈ የንዴት ስሜት ሰውየው ሊሰማው ይችላል ነገር ግን አክቲንግ ኦን አንገር ማለትም ያንን ንዴት ሌላውን ሰው በማጥፋት በመግደል የሚታየው ይሄ ቢሄቨራል ሜዥረብል የሚታይ ከመጠን ያለፈ ንዴት ነው። ይሄ ከምን ይመጣል የሚለው ባለፈው እንደተነጋገርነው በእንግሊዘኛው ኤቢሲ ሞዴል አንድ ሰው ምናልባት ፍትሕ አጥቶ ይሆናል ተበድሎ ይሆናል። ያ የበደሉ ሁኔታ አንድ ግጭት ወይም አንድ የሀሳብ ልዩነት ተፈጥሮ ሊሆን ይችላል በሁለት ሶስት ሰዎች መካከል። ይሄ የሀሳብ ልዩነት አክቲቬቲንግ ኢቨንት መነሻ፣ የንዴቱ መነሻ ሁኔታ እሱ ኤ እንለዋለን። ከዛ ደግሞ በእንግሊዝኛው ሲ ኢሞሽናል ኮንሲኮንስ ማለት የሚያመጣው የስሜት አይነት፣ ከኤ ወደ ሲ ከመነሻ ሁኔታ ወደ ከፍተኛ ስሜት በሁለቱ መሀል ያለው ግንኙነት፣ በመጠኑም በተወሰነ ደረጃ ያንን የሚያለሳልሰው ወይም የሚያከብደው የግለሰቡ አስተሳሰብ ብሊፍ ቢ የምንለው አስተሳሰብ፣ አመለካከት እና አተረጓገም አንድ ሁኔታ የሀሳብ ልዩነት ሲኖር አንዱ ሊያጠፉኝ ነው ያለ መጨረሻ ነው፣ እዚህ ባያጠፉኝ ላጥፋ የሚል አስተሳሰብ ውስጥ ከገባ ወደ ከፍተኛ ቫዮለንስ ወይም አግሬሽን፣ ሌላውን ወደ ማጥቃት የሚሄድበት ሁኔታ አለ። ሌላው ደግሞ ያንን ሁኔታ የለም፣ ይሄ የሀሳብ ልዩነት በኑሮ ውስጥ በህይወት ውስጥ ያለ ነገር ነው፣ በህብረተሰብ ውስጥ ያለ ነገር ነው ይሄንን የሀሳብ ልዩነት በምን መልክ ማስተናገድ ይቻላል ብሎ ሊያመዛዝን ይችላል። ሌላው ግን አንድ ማየት ያለብን ይሄ ቢሊፍ አመለካከት፣ በአንዳንድ ጥናት በሶስት የተከፈሉ ነገሮች አሉ። አንደኛው እኔ ያልኩት ካልሆነ አይ አይ መስት እኔ ያል ካልሆነ በስተቀር ሰማይ መደፋት አለበት የሚል አመለካከት መስት አይ መስት የሚል አይነት ኮግኒቲቭ ሪጂዲቲ ማለት ከፍተኛ የችኮንነት አስተሳሰብ አንድ እሱ ነው። ሁለተኛው ደግሞ ሌሎች አዘርስ መስት ማለትም ሌሎች ሰዎች መጓዝ ያለባቸው በዚች መንገድ ብቻ ነው፣ ሌላ አማራጭ የለም የሚል ደግሞ አስተሳሰብ አለ። ለሌሎች ፍላጎት ለሌሎች ፍቃድ ቦታ የማይሰጥ ማለት ነው። አይ መስት፣ አዘርስ መስት። ሌላ ሶስተኛው ደግሞ ዘወርልድ መስት አለም በዚህ መሆን መንገድ መሄድ አለበት። ይሄ ኮግኒቲቭ ሪጂዲቲ እንዲህ አይነት የሶስቱ ችኮ አመለካከቶች የብዙ የንዴት፣ የድብርት፣ የከፍተኛ ስሜቶች መሰረት ናቸው የሚለውን ጥናት በህይወት አሁን የሉም አልበርት ኤሊስ ኒውዮርክ፣ እንደገናም ደግሞ ዩኒቨርሲቲ ኦፍ ፔንስልቬኒያ አሮን ቤክ የሚባሉት አሜሪካኖች ብዙ ጥናት አድርገው እነዚህን ሶስቱን መንቻካ አስተሳሰቦች መለዋወጥ ከቻል የስሜቱን አይነት መጠኑንና ጥልቀቱን ማስተካከል ማቀዝቀዝ ይቻላል በሚል በዚህ መርህ መሰረት የስነ ልቦና ሕክምና ብዙ ሰው ይረዳበታል በግልም በቡድንም። መልካም። ፕሮፌሰር ዮናስ በቀጥታ ወደ ኢትዮጵያ ሁኔታ ዘልቀንም በእርግጥ በኢትዮጵያ ውስጥ አሁን የሚታየው አንዱ ሌላው ላይ በቸልተኝነትም በማናለብኝነትም በኃይል የሚደረገው እርምጃ በነኚህ ምልከታዎች ወይም በነኚህ እይታዎች እንዴት ይታያል? ስለ ስነልቦና ጤንነትም ሆነ ቅድም የገለጿቸውን ሶስት መሠረታዊ ነገሮች አመዛዝኖ እንዴት ይታያል? ሊያሳስበን ሲገባሉ ወይ? እንደ አገር፣ እንደ ህዝብ፣ አሁን ያለው ሁኔታ መፍትሄዎቹ ምንድን ናቸው? ማኅበራዊውም የስነልቦናም ህክምና የመጨረሻው ክፍል ይመለከተዋል። ፕሮፌሰር ዮናስ እንዳለገዳ እና ዶክተር ኳልተ ንጉስ ዳርጌ ይመልሳሉ። ለአሁኑ ለጊዜያቸው አመሰግናለሁ ሁለቱንም። ጊዜርስትልኝ አድማጮች፣ የምትከታተሉት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና አሃዱ ራዲዮ ኤፍኤም 943 ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን የንግድና ምጣኔ ሀብት ጊዜ ነው። አዘጋጅና አቅራቢ ሰለሞን አባተ። ለዛሬ የንግድና ምጣኔ ሀብት ዝግጅት በቅድሚያ ወደ ደሴ እንዘልቃለን። ከ60 ሚሊዮን ብር በላይ የፈሰሰበት የጎሽ ሜዳ ቧንቧና ፕላስቲክ ፋብሪካ ሰሞኑን አገልግሎት መስጠት ጀምሯል። የፋብሪካው ግንባታ በተያያዘለት ሁለት ደረጃዎች ሙሉ በሙሉ ሲጠናቀቅ አጠቃላዩ መዋዕለ ነዋይ ከ230 ሚሊዮን ብር በላይ እንደሚሆን ተነግሯል። ደሴን ከምዕራብ ወረዳዎች በሚያገናኘው ገራዶ ሜዳ ላይ የቆመው ይህ ፋብሪካ ለግብርናና ለግንባታ ስራዎች ግብአት የሚሆኑ ምርቶችን የሚያወጣ ሲሆን እስካሁን በሀገር ውስጥ የማይሰሩ ውጤቶችንም ለገበያና ለተጠቃሚዎች እንደሚያቀርብ ተገልጿል። መስፍን አራጌ በፋብሪካው የመጀመሪያ ምዕራፍ ማጠናቀቂያና የምርቃት ስነ ስርዓት ላይ ተገኝቶ ነበር፤ ዘገባ ይዟል። የአማራ ህንፃ ስራዎች ኮንስትራክሽን ድርጅት የአማራ ውሃ ስራዎች ኮንስትራክሽን ድርጅትና የአማራ ዲዛይንና ቁጥጥር ስራዎች ድርጅት በጋራ ያቋቋሙት የጎሽ ሜዳ ቧንቧና ፕላስቲክ ፋብሪካ በግብርናው በንጹህ መጠጥ ውሃ አቅርቦትና በግንባታው ዘርፍ ያሉ የግብዓት አቅርቦት ችግሮችን ይቀርፋሉ ነው የተባለው። የፋብሪካው ዋና ስራ አስኪያጅ አቶ መሐመድ አህመድ ሰባት ማሽኖች ናቸው አሁን እዚህ የተተከሉት። ከሰባቱ ማሽኖች ሶስቱ ማሽኖች በንጹህ መጠጥ ውሃ አቅርቦት ስራ የሚውሉ ናቸው። ሌላው ለመስኖ ጠለፋ ስራ በሰፊው ሊያገለግሉ የሚችሉ ናቸው። ሌላው ደግሞ ቆሻሻ ፈሳሽዎች ማስወገጃ ትላልቅ ከተሞች የሚወጡ ፈሳሽዎችን ማስወገጃ የሚሩ ፓይፖችን ሊያመርት የሚችል ነው። በዛም በተጨማሪ ደግሞ ለኮንስትራክሽን ዘርፉም፣ ለውሃ፣ ለኤሌክትሪክ ለምን ለምን ሊያቀርቡ የሚችሉ ማሽን ነው። ለጠብታ መስኖ የሚያገለግል ቴክኖሎጂን ለአርሶ አደሩ በማቅረብ በሀገር አቀፍ ደረጃ ፋና ወጊ የሚያደርገውን ምርት እንደሚያመርትም ኃላፊው ይናገራሉ። በአገሪቱ አሁን ለመጀመሪያ ጊዜ እስካሁን ባለ መረጃ ብቸኛ የሚሆነው ደግሞ ድሪፕ ኢሪጌሽን ነው። በአሁኑ ሰዓት የከርሰ ምድር ውሃም ሆነ ዝናብ የሚገኙ ሰዎች ጥረት አለባቸው። ይህን የተገኘን ውሃ በአግባቡ ለመጠቀም በጠብታ መስኖ የአትክልትና ፍራፍሬ ስራዎችን፣ የእጽዋት ስራዎች፣ የተለያዩ ስራዎችን ሊያመርት የሚችል ቴክኖሎጂ ነው። ከዚህ በተጨማሪ በስፋቱና በውፍረቱ በሀገር አቀፍ ደረጃ የመጀመሪያ የሆነውን የፍሳሽ ቆሻሻ ማስወገጃ የፕላስቲክ ቱቦ የማምረት አቅም እንዳለው ከስራ አስኪያጁ ማብራሪያ ለማወቅ ተችሏል። ከአካባቢ ጥበቃ ጋርና ከአትክልትና ፍራፍሬ ጋር ለችግኝ ማፍሪያዎች የሚያገለግሉ አፈር መቆጠሪያ ፕላስቲኮችን የሚያመርት ለተለያየ እቃዎች ማሸጊያ ሊያገለግሉ የሚችሉ ማሽኖችን የሚያመርት ነው። ፋብሪካውን በግብዓት ጥራት ምክንያት በተለያዩ ፕሮጀክቶች ላይ የሚደርሰውን የሀብት ብክነት ለመቀነስ ጥራቱን የጠበቀ ጥሬ እቃ ከሳዑዲ አረቢያና ከዩናይትድ አረብ ኤምሬትስ እንደሚያስመጣ ስራ አስኪያጁ ገልጸዋል። በሌላ በኩል በግብይት ውጣ ውረድና በአቅርቦት ችግር ምክንያት ይፈጠር የነበረውን የፕሮጀክት መጓተት ከዚህም ጋር ተያይዘው የሚከሰተውን ኪሳራ ይቀንሳል የሚሉት ደግሞ በአማራ ህንፃ ስራዎች ኮንስትራክሽን ድርጅት የማሽንና ተሽከርካሪ ኢንስፔክሽንና ጥገና ደጋፊ የስራ ሂደት መሪ አቶ ሰለሞን ደምሴ ናቸው። እንደ አማራ ህንፃ ስራዎች ኮንስትራክሽን ድርጅት በርካታ የኢንስታሌሽን ስራዎች ይሰራሉ። የኤሌክትሪክ መስመሮች ዝርጋታ የፕላስቲክ ውጤቶችን ይፈልጋሉ፣ የውሃ መስመሮች የፕላስቲክ ውጤቶችን ይፈልጋሉ። እነዚህ ነዚህን ምርቶች በራስ ፋብሪካ አምርቶ ወደ ስራ ማስገባት አንድም ከግንባታ ግባት አቅርቦት በኩል የማሳለጥ ሂደቱን ያፋጥናል፣ ሁለትም ከሌላ አካባቢ ላይ ለማምጣት ለማጓጓዝና ግዢ ሂደቱ ሂደቱም የጊዜ መጓተትንም ያስከትል የነበረ ስለነበረ ይህንንም በአጭር ጊዜ ውስጥ ምርቱን ወደ ስራ ለማስገባት ወይም ደግሞ ምርቱን ተጠቅሞ ግንባታ ውስጥ በፍጥነት ለመሄድም የሚያግዝ ሆኖ ስለተገኘ ይህንን ፋብሪካ ማቋቋሙ አስፈላጊ ሆኖ ተገኝቷል። በምረቃ ስነ ስርዓቱ ላይ የተገኙት የአማራ ብሔራዊ ክልላዊ መንግስት መንገድ ትራንስፖርት ቢሮ ኃላፊና የፋብሪካው ቦርድ ሰብሳቢ አቶ ደሳለኝ ወዳጄ መንግስት በዚህ የፋብሪካ ግንባታ ውስጥ ተሳትፎ ያደረገበትን ምክንያትም እንዲህ ይገልጹታል። የፋብሪካው ምርትን የአርሶ አደሩን ምርትና ምርታማነት እንዲያሳድግ ከሚያደርገው አስተዋጽኦ በተጨማሪ ብቅ ብቅ እያሉ ያሉትን የኮንስትራክሽን ኢንዱስትሪውንም እንዲደግፍ ታስቦ ነው። ፋብሪካው በሚቀጥሉት ጊዜያት በሁለት ደረጃዎች የማስፋፋት ስራ የሚያከናውን ሲሆን ግንባታው ተጠናቆ በሙሉ አቅሙ ለመስራት 237 ሚሊየን ብር እንደሚያስፈልገው ተገልጿል። በአሁኑ ሰዓት 150 ለሚደርሱ ወገኖች የስራ እድል የመፍጠር አቅም አለው ነው የተባለው። ለአሜሪካ ድምጽ ሬዲዮ መስፍን አድራጌ ነኝ ከደስ አመሰግናለሁ መስፍን። ወደ ተከታዩ ዘገባ እንሸጋገር። አጎዋ የአፍሪካ የንግድና የተጠቃሚነት ዕድሎች ድንጋጌ ተጠቃሚ ሀገሮች የያዝነው የአውሮፓው 2019 ዓ ም የምክክር መድረክ በምዕራብ አፍሪካዊቱ አይቮሪኮስት የአትላንቲክ የንግድ መናኸሪያ ከተማ አቢዣን ላይ ተካሂዷል። በዚህ የከትናንት በስቲያው እሁድ ተጀምሮ ዛሬ በተጠናቀቀው 18ኛው የአጎዋ ጉባኤ ላይ ኢትዮጵያን ጨምሮ የእድሉ ተጠቃሚ የሆኑ ከሰሃራ በስተደቡብ ያሉ ሀገሮች የንግድና የዲፕሎማሲ ባለሥልጣናት እና እንዲሳተፉ የተጋበዙ እንዲሁም የዩናይትድ ስቴትስ የንግድና የውጭ ጉዳይ ከፍተኛ ኃላፊዎች ተገኝተዋል። ይህ በልማት ወደኋላ የቀሩ የአፍሪካ ሀገሮችን ለመደገፍና ምርቶቻቸውን ያለቀረጥ ወደ ዩናይትድ ስቴትስ ገበያ ማስገባት እንዲችሉ ታስቦ የዛሬ 19 ዓመት የወጣ ሕግ ከዚህ ቀደም ለሁለት ጊዜ የተራዘመ ሲሆን የአሁኑ የተጠቃሚነት ጊዜ የሚያበቃው በመጪዎቹ ስድስት ዓመታት ውስጥ ነው። አፍሪካ ከግዙፉና ከካብታሙ የአሜሪካ ገበያ እንድትጠቀም የተሰጣትን ዕድል በአግባቡ ሳትጠቀምበት ቀርታለች፣ በዩናይትድ ስቴትስ በአፍሪካ መንግሥታት ባለሥልጣናትና የምጣኔ ሀብት ባለሙያዎችም እምነት ዩናይትድ ስቴትስ አፍሪካን በምጣኔ ሀብት እድገት ለማገዝ የተለያዩ ጥረቶችን ስታደርግ መቆየቷን የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትሩ ቲቦር ናዥና የንግድ ተጠሪዋ ኮኒ ሃሚልተን ሰሞኑን ተናግረዋል። ለግል ማዋለ ንዋይ ማሳለጫና ማጠናከሪያ ተይዞ የነበረው ድጋፍ ከ30 ቢሊዮን ዶላር ወደ 60 ቢሊዮን ዶላር እንዲያድግ አድርጋለች። ሚሌኒየም ቻሌንጅ ኮርፖሬሽንን በመሳሰሉ ተቋማት የሁለት ወገንና በተወሰኑ አካባቢዎች ላይ ያተኮሩ ብቻ ሳይሆን አካባቢያዊና ዘርፈ ብዙ የመዋዕለ ነዋይ ፍሰቶችን ለማጠናከር መስራቷን አምባሳደር ናዥ ተናግረዋል። ለአፍሪካ ንግዶችና ሥራ ፈጣሪዎች የነዋይና የመረጃ ምንጭ የሚሆን የንግድ መረጃ ማዕከል ፈጥራለች። ለአቅም መገንቢያ መርሃ ግብሮች የሚውል የሰባት ቢሊዮን ዶላር በጀት መመደቧን የንግድ ተጠሪዋ ሐሚልተን ተናግረዋል። እንዲያም ሆኖ ታዲያ አብዛኞቹ የአፍሪካ ሀገሮች አሁንም በአጎዋ መጠቀም አልቻሉበትም። ባለፈው ዓመት የአጎዋ ተጠቃሚ የሆኑ አምስት ሀገሮች ከአጎዋ ወጪ ንግድ ከሰባ አምስት ከመቶ በላይ የሚሆነውን ይዘዋል። ስልታዊ ነው በሚባለው የጨርቃጨርቅና የአልባሳት ምርት ዘርፍ ደግሞ እነዚያ አምስት መሪ ሀገሮች ያጠቃላዩን የአልባሳት ወጪ ንግድ ዘጠና አምስት ከመቶ ድርሻ ተቆጣጥረዋል። ሚስኮኒ ሃሚልተን ናቸው ይህንን ለአህጉሪቱ ጋዜጠኞች ሰሞኑን የተናገሩት። ስለዚህም የአሁኑ የአጎዋ የአቢዣን ፎረም ሀገሮቹ ቀሪዎቹን ስድስት ዓመታት መጠቀም የሚችሉበትን ሁኔታ ለመምከር፣ ሀገሮች ስትራቴጂያዊ እቅዶቻቸውን ይዘው እንዲቀርቡ እድል ለመስጠትም የታሰበ ነበር በተለይ አፍሪካ አህጉር አቀፉን ነፃ የንግድ ቀጣና ባስጀመረችበት ጊዜ የተካሄደ የአጎዋ ጉባኤ መሆኑ ተጨማሪ ገዛ እንደሚያደርግ በስብሰባው ላይ የተናገሩት የዩናይትድ ስቴትስ የንግድ ረዳት ተጠሪ አምባሳደር ከርቲስ ማሆኒ አመልክተዋል። ዩናይትድ ስቴትስ ለነፃ የንግድ ቀጠናው ያላትን ድጋፍ ለማረጋገጥ አፍሪካን በምጣኔ ሀብት እድገት ለማገዝ ያላትን ቁርጠኛነት በድጋሚ ለማስታወስም ማስረገጫ እንዲሆን ከአፍሪካ ሕብረት የንግድ ኮሚሽነር አልበርት ሙቻንጋ ጋር ሆነው መግለጫውን ፈርመዋል። የአፍሪካ ለውጦችም ሆኑ የአፍሪካ የንግድ ፖሊሲ ይዞታ አጎዋ የዛሬ 19 ዓመት ሥራ ከጀመረ ወዲህ ባለው ጊዜ እጅግ የተለየና የተሻለ መሆኑን አፍሪካ ዛሬ በተሻለ ሁኔታ ሀብት ያፈራች በተሻለ ሁኔታ የለማች ከዓለም አቀፉ የምጣኔ ሀብት ጋርም በተሻለ ሁኔታ እየተሳሰረች ናት ብለዋል አምባሳደር ማሆኔ። አህጉራቢው የነፃ ንግድ ቀጣናም አፍሪካን የበለጠ ተፎካካሪ በንግዷ ስብጥርም የሰፋች በእድገቷም የጠነከረች እንደሚያደርጋት ተናግረዋል። አሜሪካዊው የንግድ ተጠሪ ባለፉት ሀያ ዓመታት አፍሪካ የንግድ መዋዕለ ንዋይ መሰናክሎችን መቀነስ ተፎካካሪነቷን እንድታሳድግና መዋዕለ ንዋይን መሳብ እንድትችል የንግድ አማራጮቿን እንድታሰፋና ሀገሮች በእሴት ሰንሰለቱ ላይ ከፍ ያለ ቦታ እንዲኖራቸው ለማድረግ አጎዋ ይዞት የተነሳው ዓላማና የአዲሱ የአህጉሪቱ የነጻ የንግድ ቀጣና ሐሳቦች ተመሳሳይ መሆናቸውንም አምባሳደር ክሪስ ማሆን ያስረድተዋል። የአፍሪካ የንግድ አቅም እንዲገነባ የአህጉራዊ መተሳሰርና ቅንጅት ግቦችን በመደገፍ ዩናይትድ ስቴትስ እየተጫወተች ያለችው ድርሻ የረዥም ጊዜ ታሪክ ያለውና ቁልፍም ሆኖ መቆየቱን አምባሳደር ማሆን ያስታውሰዋል። ጉባኤው ተጠናቋል። አፍሪካ ከዚያም ምን ይዛ ወጣች? ኢትዮጵያስ? በመጪ ዝግጅቶች ተሳታፊዎችንም አዘጋጆችንም እየጋበዝን እናሰማችኋለን። ለዛሬ የንግድና ምጣኔ ሀብት ዝግጅታችን በዚህ አበቃ። ሰሎሞን አባተን ጤና ይስጠልኝ። ሰሎሞን አባተንና መስፍንን ለዛሬው ንግድና መጣን ሀብት እናመሰግናለን። አድማጮች ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን የማጠቃለያ ዜናውን ከዳነች ሳዬ። የፌዴራል ከፍተኛ ፍርድ ቤት ቀድሞ የኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ኃላፊ የነበሩት ኮሎኔል ቤንያም ተወልደ በዋስ እንዲፈቱ ፈቀደ። ውሳኔው ተግባራዊ የሚሆነው ከአስር ቀናት በኋላ እንደሚሆን ታውቋል። የፓኪስታን ጠቅላይ ሚኒስትር ኢምራን ካን የተባበሩት መንግስታት ድርጅት የጸጥታ ምክር ቤትን ላካተቱ የሚመለከታቸው ክፍሎች ሁሉ ስሞታ እንደሚያቀርቡ ዛሬ ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉት ህንድና ፓኪስታን ይገባኛል የሚሉት የካሽሚር ክልል የነበረውን ልዩ ቦታ ህንድ በሻረች ማግስት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በገፍ ተኩስ ለተፈጸሙ ግድያዎች በሰጡት ምላሽ በአስቸኳይ ቁርጠኛነት እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለውን እምነት በጥብቅ አውግዘዋል። መሳሪያ በሚገዙ ሰዎች ላይ ጥብቅ የጀርባ ታሪክ ምርመራ እንዲደረግም አሳስበዋል። አሜሪካዊቷ የሥነ ጽሑፍ ሎሬት ቶኒ ሞሪሰን በ88 ዓመት ዕድሜያቸው አረፉ። የአሜሪካ ዘመናዊ ስነ ጽሁፍ አፍላቂነት የነበሩት ታላቅ ደራሲ ቢላቭደ ወይም ተወዳጅ ሶንጎፍ ሶሎሞን ማለት መዝሙረ ሶሎሞን የሚሉትና ሌሎች በርካታ ስነ ጽሁፎቻቸው የአሜሪካን ስነ ጽሁፍ ቀይረዋል በማለት ሲሞገሱ ኖረዋል።

ዝግጅታችን ልናገባድድ ነው አድማጮች። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች እንዲሁም በአህዱ ራዲዮ ኤፍኤም 943 እና በናይል ሳት የሚሰራቸውን በየቀኑ ከምሽቱ ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀው የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናግደናችሁ አሉላ ከበደና አዳነች ተሳየንም ከአቀናባሪያችን ብርሃን ኃይሉና ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጅ ታበላቸውና ከተቀሩት ባልደረቦቻችን ጋር በዚህ እንሰናበታለን። አስቴር አወቀ ጋንቷችሁ። የትግርኛ ስርጭት ይከተላል። ነገ ምሽት እንገናኝ። ሰላም። በእኛ በኩል ሰላም ጤና